በጋምቤላ ክልል የኮሮና ቫይረስ ምርመራ መጀመሩን የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ኃላፊ አቶ ካን ጋት ሉዋክ በቀን አንድ መቶ ሰማኒያ የኮሮና ቫይረስ ናሙናዎችን መመርመር መጀመራቸውን የገለጡት፣ የኮሮና ቫይረስ ምርመራ በጋምቤላ መጀመሩ በህብረተሰቡ ዘንድ የሚታየውን መዘናጋት ሊቀንስ እንደሚችል አንድ የጋምቤላ ከተማ ነዋሪ የተናገሩትን ጠቅሶ ናኮር መልካ ተከታዩን አድርሶናል። የጋምቤላ ክልል ጤና ቢሮ ኃላፊ አቶ ካን ጋትሏክ እንዳሉት ከግንቦት 13 2012 ዓ ም ጀምሮ የጋምቤላ ሪጅናል ላብራቶሪ ኮቪድ-19ን ለመመርመር ዝግጁ ተደርጓል። ይህ የኮሮና ቫይረስ የምርመራ ማዕከልም በቀን እስከ 180 ናሙናዎችን የመመርመር አቅም አለው ይላሉ አቶ ካን። መመርመሪያ መሳሪያው ከዚህ ቀደም ለኤታቪት የቫይራል ማሽን መከታተያ ወደ ክልሉ የመጣ ፒሲአር ማሽን ነበር። የተወሰነ የሶፍትዌር አጀስትመንት ተሰርቶለት የኮቪድ ምርመራ ማድረግ የተቻለበት ሁኔታ ነው ያለው። በቀን ጠዋት እስከ ማታ ባለው ጊዜ ሰራ ከሆነ ወደ ሮ ሰማንያ በቀን ቴድ ማድረግ የሚቻልበት ሁኔታ ነው ያለው። ይህ እንግዲህ በክልሉ ከዚህ ቀደም ሳምፕሎችን መርዝ ና ወደ አዲስ አበባ ምርመራ እንዲካሄድ ትምት የነበረውን የጊዜና የተለያዩ በርካታ ውጦች በክልል ደረጃ የቀለለ ሆነ ትልቅ ፋይዳ አለው ደግሞ በሙሉ አቅም አንድ ላይ እዚህ መስራት የነበረብን ስራዎች ወደ አዲስ አበባ ከመቱ ዩኒቨርስቲ አንድ ላይ አግሪመንት በመግባት ባለው በክልሉ በርካታ የስደተኛ መጠለያ ጣቢያዎች የሚገኙና ከደቡብ ሱዳን ጋርም በሰፊው የሚዋሰን ከመሆኑ አንጻር የኮሮና ቫይረስን ለመመርመር የሚያስችል መሳሪያ ስራ እንዲጀምር ከፍተኛ ጥረት ሲደረግ ቆይቷል ብለዋል ኃላፊው። ስደተኞቹ ተጋላጭ እንዳይሆኑም ጉዳዩ ከሚመለከታቸው ድርጅቶች ድርጅቶች እየተመካከሩ እንደሚገኙ ገልጸዋል። አሁን የኛ ሙያተኞች እና ከክተተኛ የሚያስተዳድረው አራ መታ ቤት ጋር ሙያተኞች አንድ ላይ በመሆን ጠረፍ አካባቢ ያሉ ሳምፕላቸው ወደ መቶ የሚሆን ቴስት ኪቶች ይዞ ሲምፕተም ያለባቸው ናዱ ሳምፕሎች ቴስት የሚደረግበት ሁኔታዎች እየተመቻቸ ነው ያለው ሳምፕሉ እንደመጣ ቴስቱን በቅርብ ጊዜ ሎ መስማት የሚችልበት ሁኔታ የምርመራ ማዕከሉ መከፈቱ በክልሉ በተለያዩ ለይቶ ማቆያዎች ለሚገኙ ዜጎች በቅርበት አገልግሎት ለመስጠት እንደሚያስችልም ኃላፊው ተናግረዋል። የኮቪድ-19 ኢትዮጵያ ውስጥ መግባቱ ከታወቀ ጀምሮ በጋምቤላ ክልል በርካታ የመከላከልና የመቆጣጠር ስራ ሲከናወን ቆይተዋል ብለዋል አቶ ካን። ሆኖም በህብረተሰቡ ዘንድ መዘናጋት እንደሚስተዋል ገልጸዋል። የጋምቤላ ከተማ ነዋሪ ወጣት አረጋ ሽፈራው የኮሮና ቫይረስ ምርመራ በጋምቤላ መጀመሩ በህብረተሰቡ ዘንድ የሚታየው መዘናጋት እንደሚቀንስ እምነት እንዳለው ገልጸዋል። በዋነኛነት ጋምቤላ ላይ ምንም አይነት ኬዝ የሌለበት ተደርጎ ነው በሚዲያም እየሰማን የነበረውና፣ ይሄ ደግሞ ህዝቡን ለመዘናጋት ዳርጎታል ገልጸዋል። ስለዚህ እኛ ያለንበት ድንበር ከመሆኑ አንጻር እና ሳውዝ ሱዳን ላይ እየተደረገ ያለው የሚገርም እዚህ አካባቢ ላይ ኢቨን መቶ ምናምን ኢትዮጵያ በነበረችበት ሰዓት ሳውዝ ሱዳን ላይ ዜሮ ኬዝ የነበረበት ነው እና አሁን ዲህ ዳርጋ ከፍተኛ የሆነ ህገወጥ የሰው በጣም ሰዎች ሚገርም ኬንያ ላይ ራሱ ድንበር ቢኖሩ ወንዞችን አቋርጦ የሚገቡበት ወደ ጋምቤላ ደግሞ ክልሉ በጣም አጋልጦታል። ስለዚህ ተግበሩ የክልሉ መንግስት የቫይረሱን ስርጭት ለመከላከል እና ለመቆጣጠር ትኩረት ሰጥቶ እየሰራ እንደሚገኝ ተጠቁሟል። የጤና ባለሙያዎችና በጎ ፈቃደኞች ቤት ለቤት በመሄድ እና ብዙሀን መገናኛዎችን በመጠቀም ግንዛቤ እየሰጡ መሆናቸውን ገልጸዋል። አቶ ካን የጤና ባለሙያዎችን ምክርና የመንግስትን መመሪያ የማይተገብሩ ግለሰቦች ላይ አስተማሪ የሆነ ህጋዊ እርምጃ የሚወሰድበት ሁኔታ ላይም ከጸጥታ አካላት ጋር በመመካከል ላይ መሆናቸውን አክለው ተናግረዋል። ህብረተሰቡ ራሱና ቤተሰቡን ከወረርሽኙ የመከላከል ኃላፊነትን የሚወጣው ከመቼውም ጊዜ በላይ የቫይረሱ ስርጭት እየተስፋፋ ባለበት ጊዜ አሁን ነው ብለዋል ኃላፊው። እጅን አዘውትሮ በሳሙና መታጠብ፣ ርቀትን መጠበቅና የአፍና አፍንጫ መሸፈኛ ጭንብል መጠቀም እንደሚገባም አሳስበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ